ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። አሁን ቀደም የሰራነውን ስህተት መልሰን እንዳንሰራ ሲል ይንደረደራል። ለሳምንቱ የመጽሔት ወግ መነሻ የሆነን ጽሁፍ። አንደኛ ሕፃኗ እንኳንስ ኢራቅ ውስጥ ልትኖር አሜሪካ ውስጥ ያለች የኩዌት አምባሳደር ልጅ እንደሆነ ይተረጋገጥ፣ ሁለተኛ አምነስቲ ኢንተርናሽናል ራሱ በ1992 ባወጣው ሪፖርት ይቅርታ፣ የዛ ጊዜ ተፈጽሟል ያልኩት በሙሉ በስህተት ነው፣ ያለማረጋገጫ ነው እና ይቅርታ ብሎ ጠየቀ። አቶ አክሊሉ ወንዳፈረው ይባላሉ። አብረውን ያመሻሉ። ታሪክ የትውስታ አቅማችን መፈተኛ ሸክም ሳይሆን የነፍሳችን አብሬ እንጂ የሚለው እሳቤ ይማርካል። ስለዚያ ስለ ቀደመ ጊዜ አንዳንድም ብዙ ብዙ ራቅ ስላለ ዘመን የሚደረግ ምርምርና ጥናት የሆነውንም ያህል ታሪክ የአንድ ዘመን ትውስታ ግኝቶች፣ መረጃዎችን ማሰባሰብን በቅጡ ማደራጀትና መተርጎምንም ይጨምራል። ምናልባት ለዚህ ይሆናል ታሪክ ሰዎች ሊቀበሉና ሊስማሙ የፈቀዷቸው የቀደሙ ክስተቶች ስሪት ነው መባሉ። በዚህ ዙሪያ የሚያጠነጥን የመጽሔት ማስታወሻ አለን። ትኩረት ሰጠን ብንንቀሳቀስበት ጉዳይ ኢትዮጵያን በአጠቃላይ ሊጠቅማት የሚችል ኢትዮጵያን ኢንትረስት ይወክልና፣ እንዲሁም ደግሞ የሰብአዊ መብቶችንም ጉዳይ አልፎ ተርፎ ደግሞ ይህም ህብረተሰባችን ውጭ የወጣን የዲያስፖራ ኢትዮጵያ የሚባለውን አካል በዚህ በምንኖርበት ሀገር ውስጥ የፖለቲካ ተሳታፊ እንድንሆን ማለትም ይሄ ኮንስቲትወንት ስሪክ እንቅስቃሴ አለው፣ የፖለቲካ ጥቅም ካፒታል አለው። ዲያቆን ዮሴፍ ትፍር ይባላሉ። ከተወያይ እንግዶቻችን አንዱ ናቸው። የዕድሜያቸውን አብላጫ ጊዜ አገሬ ከሚሏት ምድር ርቀው ይልቁንም ባዕድ የሚባለውን ዓለም አገራቸው አድርገው ቢኖሩም የባህልና የታሪክ ቅርሶቻቸው በሕይወታቸው ልዩ ስፍራ መያዛቸው ብቻ ሳይሆን ከማንነታቸው ጋር አንዳች ልዩ ቁርኝት የፈጠሩ መሆኑን ከወዲሁም መረዳት አያዳግትም። ሦስት የማኅበረሰብ መሪዎች ናቸው። አራተኛው የተወለደና ያደገው በዚሁ በዩናይትድ ስቴትስ ቢሆንም እሱም በምርጫ ወላጆቹ ሳቢያ የነርሱ ከሆነችው አገር ጋር የተለየ ቁርኝት የፈጠረ ይመስላል። በሁለቱ አገሮቻቸው ኢትዮጵያና አሜሪካ የተዘከሩ ሁለት ታላላቅ የታሪክ ወሮችን ተንተርሰን ስለሚመሯቸውና ስለሚሳተፉባቸው የዳያስፖራ ማህበሮች እንዲነግሩን ለምጥን የራዲዮ መጽሔት ወግ አብዝናቸዋል። ታሪክን በተለየ ፍቅር ማጥናት ዘይቤያቸው ያደረጉ አንድ የሕክምና ባለሙያም ስለ ቀደመ ዘመን ታሪክ የዛሬ ፋይዳ ያወጉናል። የአዲስ አበባ መስኮት ሲከፈትም ንጉሴ አክሊሉ የመሬት ጉዳይ ይለናል በተከታታይ በሚያቀርበው ዝግጅቱ እሁድ መጋቢት 5 2013 ዓ ም ጤና ስትልኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቀናባሪ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መለሳለሁ። እንዳትሄዱ። ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። በኢትዮጵያ የኮቪድ-19 ክትባት መርሃ ግብር በትናንትናው ዕለት በሀገር አቀፍ ደረጃ ተጀምሯል። የሀገሪቱ የጤና ሚኒስትር ዶክተር ሊያ ታደሰ የክትባት መርሃ ግብሩን በትግራይ ክልል መቀሌ ከተማ ተገኝተው በመቀሌ ጠቅላላ ሆስፒታል አስጀምረዋል። በመላ ሀገሪቱ ለኮሮና ቫይረስ ተጋላጭ የሆኑ የጤና ባለሙያዎችና ሰራተኞች እድሜያቸው የገፋ ሰዎችና ተጓዳኝ ሕመም ያለባቸው በቀዳሚነት ክትባቱን እንደሚያገኙ ነው ሚኒስትሯ የገለጹት። አያይዘውም የክትባቱ አቅርቦት በዓለም አቀፍ ደረጃ ውሱን በመሆኑ ሁሉንም የህብረተሰብ ክፍሎች ለማዳረስ አዳጋች ስለሚሆን ህብረተሰቡ ክትባት መጥቷል ብሎ ሳይዘናጋ የቫይረሱን መከላከያ መንገዶች በሙሉ በአግባቡ ተግባራዊ ማድረጉን እንዲቀጥል ዶክተር ሊያ ጥሪ አቅርበዋል። ከጤና ሚኒስትሯ ጋር ሆነው ክትባቱን በመውሰድ መርሃ ግብሩን ያስጀመሩት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ዶክተር ሙሉ ነጋ ባደረጉት ንግግር በክልሉ ያለውን ችግር በመቋቋም ላይ ባለንበት በዚህ ወቅት ኮሮና ቫይረስ ተጨማሪ ጉዳት እንዳያደርስ የክትባት መርሃ ግብሩ መጀመሩ ወሳኝ ሚና አለው ማለታቸውን ከጤና ሚኒስቴር ፌስቡክ ገጽ ያገኘ ነው ዜና አመልክቷል። ዶክተር ሙሉም ሕዝቡ የቫይረሱን መከላከያ መንገዶች እንዲጠቀም አሳስበዋል። በኢትዮጵያ እስከ ትናንት ቅዳሜ ድረስ የኮሮና ቫይረስ ምርመራ የተደረገላቸው ሰዎች ቁጥር 2 ሚሊዮን 221834 የደረሰ ሲሆን 174054 ሰዎች ላይ ቫይረሱ ተገኝቷል። 142021ዱ ሰዎች አገግመዋል። ቫይረሱ በሚያስከትለው በኮቪድ-19 ህመም ሳቢያ በሀገሪቱ በጠቅላላ የሞቱ ሰዎች ቁጥር 2540 መድረሱን ከሚኒስቴሩ የተገኘው መረጃ ያመለክታል። ሶማሊያ ውስጥ በሁለት ነጥብ ሰባት ሚሊዮን ሰዎች ላይ በመጪዎቹ ወራት የከበደ የምግብ እጥረት የሚደቀን መሆኑን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ ኦቻ አስታወቀ። ሶማሊላንድ፣ ፑንትላንድ፣ ሄርሻቤል፣ ጉልሙዱግና ጁባላንድ ውስጥ ከወዲሁ የድርቅ ሁኔታ እየታየ መሆኑን ነው ኦቻ ያስታወቀው። የኦቻ ቃል አቀባይ ሄንስ ላርከ በሰጡት ቃል የተጠቀሱት አካባቢዎች ነዋሪዎች ባለፈው ዓመት ከገጠማቸው ድርቅ ሳያገግሙ አሁንም ተመሳሳይ ችግር ተደቅኖባቸዋል ብለዋል። በዛሬው ዕለት በማዕከላዊ አፍሪካ ሪፐብሊክ ሁለተኛ ዙር ምክር ቤታዊ ምርጫ በጥብቅ የጸጥታ ቁጥጥር ተካሂዷል። ባለፈው ታህሳስ ወር የተካሄደው ምርጫ በአማጺያን ረብሻ መበጥበጡ ሲታወስ፣ ዛሬ በየድምጽ መስጫ ጣቢያው ከፍተኛ የጸጥታ ጥበቃ ተደርጓል። የምርጫ አስፈጻሚው አካል እንዳስታወቀው ዛሬ በዋና ከተማዋ በባንጉይ የድምፅ አሰጣጡ ከተወሰነ መዘግየት በስተቀር ካለምንም እክል ነው የተከናወነው። በምርጫ ጣቢያዎች ፖሊሶችና ወታደሮች በብዛት ሆነው ጥበቃ ሲያደርጉ ታይተዋል። ባለስልጣናቱ ያለፈው የመጀመሪያውን ዙር ምርጫ የተከተለው ብጥብጥ እንዳይደገም ለመከላከል ጥረት እያደረጉ ናቸው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም ዙሪያ ኮቪድ-19ን በሚያስከትለው ኮሮና ቫይረስ የተያዙ ሰዎች ቁጥር ወደ 120 ሚሊዮን እየተጠጋ መሆኑ ተገለጸ። የዩናይትድ ስቴትስ የጃንስ ሀፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ዛሬ ባወጣው አሃዝ ነው የሚያስታወቀው። ዩናይትድ ስቴትስ ከማናቸውም ሀገር ከፍተኛውን የቫይረሱን ተጋላጭ እንደያዘች ስትሆን በአሁኑ ሰዓት 29.4 ሚሊዮን ደርሰዋል። ብራዚል 11.4 ሚሊዮን፣ ህንድ 11.3 ሚሊዮን ይዘው በሁለተኛና ሶስተኛነት ዩናይትድ ስቴትስን ይከተላሉ። ዩናይትድ ስቴትስ የበሽታውን መከላከያ ክትባት የማከማቸት ሂደት ላይ ስትሆን የህዝቧን ብዛት እጥፍ መጠን ያለው ክትባት ይዛ ለመገኘት አልማ እየተንቀሳቀሰች ነው። ከዚህም በስተቀር ዩናይትድ ስቴትስ ለበርካታ ክትባቶችን ለህዝቦች ለማዳረስ የሚሰሩ መርሃ ግብሮች የገንዘብ ድጋፍ በመስጠት ላይ ትገኛለች። ክትባቱን ለባለዝቅተኛና መካከለኛ ገቢ ሀገሮች ለማዳረስ ለሚሰራው በአህጽሮ ስሙ ኮቫክስ የተባለው መርሃ ግብር የሁለት ቢሊዮን ዶላር ድጋፍ መድባለች። ዩናይትድ ስቴትስ፣ አውስትራሊያ እና ህንድ እንዲሁም ጃፓን እስከ አውሮፓውያኑ 2022 ዓ ም ድረስ በሚኖረው ጊዜ ውስጥ አንድ ቢሊዮን ክትባቶችን በእስያ ሀገሮች ለማቅረብ ስምምነት ላይ እንደደረሱም ተሰምቷል። የህንዱ የውጭ ጉዳይ ሚኒስትር ከዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና ከሌሎችም መሪዎች ጋር በጉዳዩ ዙሪያ በኢንተርኔት አማካይነት ከተነጋገሩ በኋላ ነው ይህንን ያስታወቁት። ዓላማው ቻይና ክትባቱ ለደቡባዊ ምስራቅ እስያ ሀገሮችና ለዓለም ለማቅረብ የምታደርገውን ጥረት ለመገዳደር ጭምር መሆኑ ታውቋል። መጨረሻም በሚያንማር መፈንቅለ መንግስቱን በመቃወም በቀጠለው እንቅስቃሴ ዛሬ እሁድ ቢያንስ አራት ተቃዋሚ ሰልፈኞች መገደላቸው ተገልጿል። ከትልቋ ከተማ ከያንጎን አቅራቢያ በምትገኘው ባጎ ከተማ ዛሬ ፖሊሶችና የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ ጥይት ተኩሰው ሶስት ሰዎችን መግደላቸውን የደረሰን ዜና አስታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ጤና ስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን እሁድ መጋቢት አምስት 2013 ዓ.ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብሬያቸው አምሻለሁ። ወደ ምሽቱ ቅንብሮች ከማምራታችን አስቀድመን ታዲያ እንደ ወትሮ ሁሉ በራዲዮ መጽሔት ወግ መሠረት በሳምንቷን ምርጥ ግጥም እናስቀድም። የውስጤ የኮረንቲ ደጋግሞ ነዘረኝ፣ ፍርሃት እንደ ዝናር ብዙ ጥምጣም ዞረኝ፣ ቅብዝብዝ አይኖቼን ማሳረፊያ ጠፋኝ፣ ሐሳብ እንዳዙሪት የእንግሊላ ደፋኝ። ውሎ እንዳደረ ስንቅ ውሃ ተናነቀኝ፣ በጭጋጋማ ቀን ላቦታ ጠመቀኝ፣ የማይቀርበው ቀቦኝ የማይርቅ ሲርቀኝ፣ የጨብጦ ጠፋኝ ይዘው ጨነቀኝ፣ ጨጓራ እንዳመመው በብዛት አስገሳኝ፣ እግሬን አጣምሬ ወደ ላይ አነሳኝ ተናጋሪ አደረገኝ በማላውቀው ዘዬ ባለመድኩት ቃና። እውዩ ጫፍ መቃብ እውዩ ምርቃና እውዩ ምርቃና በሚል ርዕስ በቀልዳቀልድ ለዛ በተጻፈችው በኢዮብ እድሉ ግጥም ዝግጅታችንን ጀምረናል። አሁን የመክፈቻውን ስልት እናስከትል። እና የማይገናኝ ከየት ያደርሰን ይሆን የሚያስብል መንገድ ሲከተል ማሳሰቡ አይቀር ይሆናል። በሩቅ ይታዩ የነበሩ ስጋቶች ዛሬ ጋር ደርሰው የዕለት ክፉ ገጠመኞች መሆን ሲጀምሩ እንዲህ ቁጥሩ በበዛ ፈተና ለተቀፈደደች፣ በልዩነቶችና በግጭቶች ለምትታመስ አገር ክቡር የሰው ልጅ ሕይወት እንደ ዘበት ለመቅጠፍ ለአንዳንዶች እንዲህ ያለቅጥ መቅለሉ የብዙዎች ሥቃይና ሰቆቃ ማብቂያ የሌለው የቱንም ያህል ክፋት የነገሰ ቢመስል ታዲያ ችግር ቢጸናና ፈተናው ቢበረታ ያለ ጥርጥር ግን በመጨረሻው ጨለማው መግፈፉና አዲስ ፀሐይ መውጣቷ የተሻለም ነገር ስለመምጣቱ አንዳች ተስፋ እንድንጸንስ አሁንም ይኸው ታሪክ የሚል ስያሜ የተሰጠው እውነታ ዋቢ ሆኖ ይነግረናል። ተስፋ ለማድረግም ምክንያት አለ ነው ነገሩ። እዚህ ሁሉ ውስጥ ታዲያ እንደ ማህበረሰብ ታላቁ ድላችን ምናልባትም እንደ ፈቃዳችን በልዩነቶች ተመልተን የምናነባቸው የማይናብቡ ምዕራፎች ሳይሆኑ በበረታ ፍትና ተገፍተን በወደቀን ቁጥር ሁሉ መልሰን መነሳት መቻላችን ነው። የዕለቱን የመጽሔት ማስታወሻ ነው ያሰማናችሁ። አድማጮች አሁን በመግቢያው ወደ አስተዋወቅኳችሁ የምሽቱ ቀዳሚው ቅንብር ነው መወስዳችሁ። አሁን ቀደም የሰራነውን ስህተት መልሰን እንዳንሠራ ሲል ይንደረድራል፣ ለሳምንቱ የምስሌት ወግ መነሻ የሆነን ጽሁፍ። በቅድሚያም የጽሁፉን ባለቤት እንግዳችንን እንተዋወቅ። አቶ ወንድ አፍጠረው እባላለሁ። ቶሮንቶ ካናዳ ውስጥ ነው የምኖረው። አንድ የሰብአዊ መብት ጉዳይ ላይ የሚከራከር ድርጅት የኢትዮጵያ ፖለቲካ ስበኛች አንድነት ኮሚቴ የሚባል በአሁኑ ሰዓት ሰብሳቢ አገለግላለሁ። አመሰግናለሁ። ለትውቁቆ አቶ አክሊሉ ደግመን ስህተት እንዳንሰራ የዓለም ማኅበረሰብ በኢትዮጵያ ጉዳይ የሰጠው ምላሽ ይላል ድርጅታችሁ ያወጣው መግለጫ በመንደርደሪያው ኒራ የተባለች አንዲት የአስራ አምስት ዓመት የኩዌት ወጣት ለዩናይትድ ስቴትስ ምክር ቤት የሰብአዊ ጉዳዮች ኮሚቴ የሰጠችው የምስክርነት ቃል እንደ አውሮፓውያን ዘመን አቆጣጠር በ1990 ዓ.ም አልሳ አልሳበህ የተባለ ለእናቶች የወሊድ እንክብካቤ የሚሰጥ ሆስፒታል ውስጥ ደረሰ ያለችውን በደል ይተርካል። አቶ አክሊሉ፣ በጽሑፋችሁ ያነሳችሁትን መከራከሪያ በቅጡ ለመፈተሽ ጽሑፉ ያጠነጠነበትን ታሪክ በመጠኑ ገፋ አድርገን እንመልከት። በእንግሊዝኛ የቀረበውን ጽሑፋችሁን በግርድፉ ወደ አማርኛ መልሼ ነው ለጥያቄዎቹ እንዲያመች ሀሳቡን አስቀድመው የኢራቅ ወታደሮች ፈጸሙ የተባለውን ወንጀል ስትገልጽም በስራ ላይ ሳለው የሆስፒታሉን በሮች በእርግደው ገቡና ተጨማሪ እንክብካቤ የሚሹ ጨቅላ ህፃናት ማቆያ ማሽኖችን ነቃቅለው ለሶስት መቶ ህፃናት ህይወት መጥፋት ምክንያት እንደሆኑ ትዘረዝራለች። ታሪኩ ይቀጥላል። የዩናይትድ ስቴትስ መንግስት የወሰደውን እርምጃ የሰብአዊ መብት ድርጅቶች የተመለከቱበትን፣ ዓለም አቀፍ የመገናኛ ብዙሃን እየተቀባበለው የዘገቡትን ሁሉ ይዘረዝራል። ከዚያ በኋላ እንግዲህ የሆነው ሁሉ ሌላ መሆኑን ነው የሚያሳየው። በኢትዮጵያ ጉዳይ ለመሟገት በትግራይ የተካሄደውን ግጭት ተከትሎ ብለተፈጠረው አሁን ዛሬ ላለው ሁኔታ ነው ማሳሰቢያ አድርጋችሁ ያነሳችሁት። እና በቅድሚያ ለምን ይህን ማመሳሰል መረጣችሁ? እንዴትስ ነው ያዛመዳችሁት? ከዛሬው የኢትዮጵያ ጉዳይ ጋርስ ምን ያገናኘዋል? በዚህ ብንጀምረ በጣም ጥሩ። ይህን ያቀረብበት ምክንያት በአብዛኛው ጦርነትና ግጭት ባለበት አካባቢ ሁለት ነገሮች ይከሰታሉ። በአንድ በኩል የሰብአዊ መብት ጥሰት ይካሄዳል በሌላ በኩል ደግሞ ብዙ የአሳሳች ፕሮፓጋንዳ ይነዛል በሁሉም ተፋላሚዎች በኩል እና ይህ አሁን የጠቀስከው ታሪክ በኢራቅ እና አሜሪካ መካከል በፈረንጆች አቆጣጠር በ1991 የተከፈተውን ግጭት እንዴት እንደተነሳ ነው የሚያሳየው የዚች የአስራ አምስት አመት ህፃን በአሜሪካ ኮንግረስ ፊት ቀርባ እያለቀሰች በአይን ያየሁት ሶስት መቶ ህፃናት ከሚታከሙበት ቦታ የኢራቅ ወታደሮች ኤሌክትሪኩን በጣቅሰው እቃውን ሰርቀው ስለሄዱ ህይወታቸው አለፈ ብላ በጣም በለቅሶ የታጀ በጣም አሳዛኝ የሆነ መልእክት ታስተላልፋለች እና ድረሱ ለኩዌት ህዝብ አንድ ነገር አርጉ ይህ ካልሆነ ህዝብ ያልቃል የሚል ጥሪ ያቀረበች አምነስቲ ኢንተርናሽናል ደግሞ በዛኑ ጊዜ ዲሴምበር አስራ ዘጠኝ አስራ ዘጠና ባወጣው ኢራኪስ አትሮሲቲስ ኢን ኩዌት የኢራቃውያን በኩዌት የፈጸሙት እልቂት በሚል ርዕስ ይሄ ትክክል ነው። እኛም ማረጋግጠናል። የዓይን ምስክሮች ያዩት ነገር ነው። ሶስት መቶ ሰው በላይ ገለዋል። ይሄ ብቻ አለ ብዙ ብዙ ጭፍጨፋ አካሂደዋል ብሎ አምነስቲ ምስክርነቱን ሰጠ። ከዚህ ጋር ተያይዞ የአሜሪካ ጋዜጦች በሙሉ ከሰባት መቶ በላይ የሚሆኑ ጋዜጦች እና የቴሌቪዥን ጣቢያዎች በአንድ ቀን ይሄን ነገር ከሰሙ በኋላ እንዴ ይሄን ማሊው ሲሆን ቁጭ ብለን ማየት የለብንም፣ አንድ ነገር ማድረግ አለብን ብሎ በመንግስት ላይ ተጽዕኖ አድርሰው መንግስትን የአሜሪካ መንግስት ፕሬዚደንት ቡሽ በአስቸኳይ በጸጥታ ምክር ቤት በኩል በኢራቅ ላይ ማዕቀብ እንዲታወጅ በጸጥታ ምክር ቤት በኩል ካስደረጉ በኋላ በተከታታይም እንግዲህ ጦር ኃይል የኢራቅን መንግስት ከዛ እንዲወጣ ለማድረግ ከፍተኛ እንትን አድርገዋል። ይሄ ሁሉ ሲሆን ሁኔታው ካለፈ በኋላ ግን ሲጣራ እውነታ ኋላ ሲገለጽ፣ ይሄ ሁሉ የተባለው ውሸት ነበር። አንደኛ ህፃኗ እንኳንስ ኢራቅ ውስጥ ልትኖር አሜሪካ ውስጥ ያለች የአምባሳደሩ ልጅ እንደሆነች የኩዌት አምባሳደር ልጅ እንደሆነች ይተረጋገጡ። ሁለተኛ አምነስቲ ኢንተርናሽናል ራሱ በአስራ ዘጠኝ ዘጠና ሁለት ባወጣው ሪፖርት ይቅርታ፣ የዛ ጊዜ ተፈጽሟል ያልኩት በሙሉ በስህተት ነው፣ ያለማረጋገጫ ነው እና ይቅርታ ብሎ ጠየቀ። ሌሎች ጋዜጠኞችን ገብተው ሁኔታውን ሲያዩት የተባለው ሁሉ ሶስት መቶ ህፃን አይደለም ምንም የሞተ ሰው እንዳልነበረ ነው ያረጋገጡ። ይህ ሁሉ የሚያሳየው ምንድነው? በጦርነት አካባቢ የተሳሳተ መረጃዎች ቀርበው ሀገራችን ወደ ከፍተኛ የማያስፈልግ ግጭት ውስጥ ይወስዱ ይችላሉ። ስለዚህ የእኛም ጥሪ ምንድን ነው? በአሁኑ ሰዓት በተለይ በሀገራችን ውስጥ በትግራይ ክልል ህወሀት በኢትዮጵያ መከላከያ ሰራዊት ላይ ያደረሰውን ጥቃት ተከትሎ የኢትዮጵያ መንግስትም ደግሞ እርምጃዎችን በህወሀትና በጦሩ ላይ እንደወሰደ ይታወቃል። ከዛም ተከትሎ ደግሞ የሰብአዊ መብት ድርጅቶች እና አምነስቲ ኢንተርናሽናል፣ ጋዜጠኞች፣ ሌሎች ሌሎችም ከፍተኛ የሰብአዊ መብት ጥሰት በትንጋ ተካሂዷል እየተባለ ይናገራሉ። ያን ተከትሎ ደግሞ አለም አቀፍ ድርጅቶች በዚሁ በተባበሩት መንግስታት በኩል በኢትዮጵያ ላይ ትልቅ ተጽዕኖ ለማድረስ እየተሯሯጡ ያለበት ሁኔታ ነው። ይሄን ሁኔታ ነው እኛ ለማያያዝ የሞከርነው። ጥንቃቄ ያስፈልጋል፣ ጥንቃቄ ያስፈልጋል። ወደ ስህተት እንዳይገባ በችኮላ የሚደረግ መሆን የለበትም በጦርነትና በግጭት አካባቢ ብዙ የሚሳሳቱ እና ያልተረጋገጡ ነገሮች እንደ እውነት ሆኖ ሊቀርቡ ስለሚችሉ ይህ ነገር ሊያፋሰድ አይገባም። ኢትዮጵያን፣ ህዝቧን፣ የትግራይን ህዝብ የማይጠቅም እርምጃ ውስጥ እንዳይገባ ጥንቃቄ ይደረግ እያለ ነው ጥሪ የምናቀርበው። መልካም። አቶ አክሊሉ በትግራይ ስለተፈጸመው የሚቀርበው ክስና ውንጀላዎች እርግጠኛ ባልሆነ ነገር ማድረግ ስህተት ነው የሚባለውን ያህል ስለመሆናቸውስ በምን ይታወቃል? የሚቀርቡ ክሶች አልተፈጸሙም ተብሎ እንዴት መናገር ይቻላል? አንዳንድ ድርጊቶች መፈጸማቸውን ነገር ግን ፈጻሚዎቹ ሌሎች መሆናቸውን የኢትዮጵያ መንግስት የገለጸው በሴቶች ላይ የተፈጸሙ በደሎች የተባበሩት መንግስታት ድርጅት ያወጣቸውን አንዳንድ መረጃዎች ምንድን ነው? በዛ አስረገድ ለወገናችሁ እንደቆመ ሰው ነው እና ይህን ጥሪ እያደረጋችሁ ያላችሁት ተፈጸሙ የሚባሉ ነገሮች ስላለመፈጸማቸውስ እንዴት ነው የሚታወቀው? ቅድም እርስዎ እንዳሉት ቸኩሎ የተሳሳተ ነገር ይበልጥም ደግሞ አገርን ወደ ተባባሰ ሁኔታ ውስጥ እንዳይከት ብለው ያሳሰቡትን ያህል የተበደሉ ሰዎች ተበድለው እንዳይቀሩስ ምንድን ነው ማረጋገጫው? ኬትስ ይጀመራል? ትክክል ነህ። የሰብአዊ መብት ጥሰት አልተካሄደም አንልም፣ ምክንያቱም ያረጋገጥነው ነገር ስለሌለ። ስለዚህ የትግራይ ህዝብ ደግሞ የተሰቃየ አይደለም አንልም። በእኛ በኩል የምንለው በእርግጥ ጦርነት ባለበት ቦታ ሁሉ ከፍተኛ ፍቃይ እንደሚኖር ምንም ጥያቄ የለውም። በእኛ እይታ የህወሓት ጦስ ለትግራይ ህዝብ ራሱ ተርፏል፣ ጎጂ ሆኗል ብለን ነው የምናስበው። በአጠቃላይ ግን የቀረበው ሪፖርት የአምነስቲ ኢንተርናሽናል ሪፖርት ነው፣ በትልቅ ደረጃ ታይቶ እንደ መንደርደሪያ የምዕራብ ሀገር እየወሰደ ያለው ግን ያ ሪፖርት በቅርበት ብትመለከተው ብዙ ጎደሎች ይታዩበታል። ለምሳሌ የጦርነቱ መቀስቀስ ምክንያት ምን እንደሆነ ማን እንደቀሰቀሰው ፕሮቮክ አደረገው ማለት ነው ህዋሃት መሆኑን አይጠቅስም። ይህን አለመጥቀሱ ሪፖርቱን ገና ከመጀመሪያው ጥያቄ ውስጥ እንዲገባ ያደርገዋል። ሁለተኛ፣ በዚህ ጦርነት ሂደት የመጀመሪያው አስተቃቂ ድርጊት የተፈጸመባቸው ምንም ግጭት ውስጥ ያልገቡ በሰላም ስራቸውን ይሰሩ የነበሩ የኢትዮጵያ ወታደሮች ናቸው። በእነሱ ላይ የደረሰውን ግፍ በሙሉ አያነሳም። ሶስተኛ፣ ህወሀት በሚሸሽበት ጊዜ በማይካድራ ላይ የተደረሰ ከአንድ ሺህ ሰዎች በላይ በዘር ላይ ያነጣጠረ እልቂት አድርሶ እንደሄደ ራሱ አምነስቲ ኢንተርናሽናል ያወጣው ሪፖርት አለ። በዚህ ሪፖርት ግን ያንን እንኳን አይገልጽም። አራተኛ ያገኛቸው መረጃዎች እንደሚናገረው በተለይ በስደት ላይ ከሚገኙ ሰዎች እና በርቀት እንደሆነ ይታወቃል። በስደት ላይ የሚገኙ ለምሳሌ ሱዳን ውስጥ ማይካድራ ላይ ጭፍጨፋ የፈጸሙ ራሳቸው ወደ ሱዳን የሸሹ ሰዎች እንዳሉ አምነስቲ ኢንተርናሽናል ገልጿል። ስለዚህ ሪፖርቱን ትንሽ አጠራጣሪ ያደርገዋል። በሩቅ መሰብሰቡ ራሱ ከእነማን እንደመሰበሰቡ በግልጽ ስለማይታይ ሪፖርቱን እንደገና ትራንስፓረንት አይደለም፣ ግልጽ አይደለም ወደሚለው ይወስዳል። ይህ ሁሉ ማለት ግን ትግራይ ውስጥ የሰብአዊ መብት ጥሰት አልተፈጸመም፣ ምንም ነገር አልተደረገም ማለት ያለን ሊደርስ ይችላል፣ ደርሶ ይሆናል የሚል ከፍተኛ ጥርጣሬ አለን በኛ በኩል ምክንያቱም ግጭት ባለበት ቦታ ሁሉ የሰብአዊነት የመጀመሪያው ጥሰት የሚደርስበት ሁኔታ ስለሆነ፣ ስለዚህ በእኛ እይታ ረጋ ባለመንፈስ ይሄ የሚባለው የሰብአዊነት ጥሰት ሁሉ መመርመር አለበት፣ ነፃ በሆኑ አካሎች መመርመር አለበት። ሁለተኛ የሚነሱ ክሶች ሁሉ አንድ በአንድ መጣራት ይኖርባቸዋል። የመብት ረገጣ በአስቸኳይ እንዲቆም መደረግ አለበት። የትግራይ ህዝብ ሰቆቃ አሁኑ እንዲቆም እርምጃዎች መወሰድ አለበት ብለን እናስባለን። ደግሞ አንዱ የሚከሰሰው በኤርትራ ጉዳይ ስለሆነ የኤርትራ ወታደሮችን በተመለከተ ግልጽ እና ተአማኒ መረጃዎች ሊሰጥ ይገባል ብለን ነው የማስበው። ይሄ ሁሉ ሲሆን ግን ኢትዮጵያን ሉዓላዊነት የማይጥስ ያለውን ችግር ወደ ባሰ ቀውስ ሊያመራ የማይችል የሕዝባችንን ደህንነት በሁሉም በኩል ሊያረጋግጥ የሚችል የኢትዮጵያን ብሔራዊ ሉዓላዊነት የማይጥስ በሆነ ሁኔታ እንዲካሄድ መደረግ አለበት አላስፈላጊ የሆኑ እጅግ ተመጣጣኝነት የሌላቸው እርምጃዎች ከመውሰድ ምዕራቡ ሀገር እንዲቆጠብ ያስፈልጋል። በስዩስት ሁኔታዎችን መምራት አለበት ብለን ነው የምናስበው። መልካም፣ አቶ አክሊሉ፣ ምናልባት ተከታይ ጥያቄ እንዳደሳል ይጋብዛል ኢትዮጵያ በሁለት ወገን የሚከራከሩበት ሁኔታ እየታየ ነው እና ምናልባትም ቀደም ብለው እርስዎ እንደገለጹት ለፖለቲካ ጥቅም ሲባል ያልተረጋገጡ መረጃዎች የሚያናፈሱ ሊኖሩ የሚችሉትን ያህል የትግራይ ተወላጆች የሆኑ በአካባቢያቸው በቀያቸው ለቤተሰቦቻቸው ለዘመዶቻቸው ማንም ሰው እንደሚያደርገው በመቆርቆር የሚያደርጉም ይኖራሉና እንዳሉት እንዲመረመር መጣራት እንዲደረግ በተጨባጭ በሚታወቁ መረጃዎች ላይ ውሳኔዎች እንዲመረኮዙ በግምት እንዳይሰራ የሚያገናኝ ቦታ ይታዩታል። በጣም ጽንፍ የሆኑ ሁኔታዎች ናቸው የሚታዩት። በደሉ ተፈጽሟል የሚሉት ሰዎች ለጥርጣሬ ምንም አይነት ቦታ ያላቸው አይመስልም አለመፈጸሙን የሚከራከሩት ደግሞ ያን አይነት ችግር የውሸትና እንዲያው ለፖለቲካ ጥቅም ማካበት ብቻ የሚደረግ ነው የሚለው አቋም ላይ ስላሉ የሚያስማማ የሚያግባባ ብርግጥ ለሕዝቡ ሊጠቅም የሚችል ነገር ሊደረግ የሚችልበት ሁኔታ ይታዩታል። አማካይ ሊመጣ የሚችል አላማቸው የተለየ የሆኑትን ለይቶ የሚቆረቆሩትን ለሚቆረቆሩለት ሕዝብ እንዲረዱ ማገዝም አንዱ ነገር ነው እና በኢትዮጵያ ውስጥ ሆነ በየትኛውም ቦታ በእኔ እይታ የሰብአዊ መብት ጉዳይ ከዘር ከፖለቲካ በላይ መሆን አለበት። የሁሉም ሰው ጥያቄ መሆን አለበት። የሁሉም ሰው ብሶት መሆን አለበት። ትግራይ ውስጥ የሚካሄድ የሰብአዊ መብት ብሶት የሁላችን መሆን አለበት። አማራ ክልል የሚካሄደው እንደዛው፣ ኦሮሚያ ውስጥ የሚካሄደው እንደዛው። በመላ ኢትዮጵያ ከዚህ መተክል መነሳት አለብን። በኢትዮጵያ ውስጥ ግን ያለፉት ሀያ ስምንት ዓመታት ህወሀት የዘራው ፖለቲካ የመካረር እርስ በርስ የመፈራራት አንዱ የአንዱ አጥፊና ጠፊ ተደራርጎ እንዲታይ ስለተደረገ የሰብአዊ መብትም በዚሁ መልክ እንዲካረር እና በተለያየ ገጽታ ብቻ እንዲታይ የተደረገበት ሁኔታ አለ። አሁን ባለው ሁኔታ ፖለቲካውና ሰብአዊ መብቱ ተደባልቆ ነው የሚታይ። እንዳልከው ይሄንን አጥብቶ መውሰድ ያስፈልጋል ለሁላችንም ቤዛ የሚሆነው በሰብአዊ መብትና በሰብአዊ መብት ላይ ብቻ አተኩሮ የትግራይን አሁን ያለው ሁኔታ እንዲፈታ የሚቻልበትን ሁላችንም በአንድ ድምፅ ምንጮህ ነው። ከዛ ውጭ ግን በግራም በቀኝም በመንግስትም ሆነ በህወሀት ደጋፊዎች በኩል ሰብአዊ መብትን እንደ ፖለቲካ መሳሪያ ሊጠቀሙበት ቢሞክሩ በህዝባችን ላይ ከፍተኛ ወንጀል መፈጸም ነው እና ከዛ ሊታቀቡ ይገባል። ከዚህ በላይ ግን እጅግ የሚያሳስበኝ የዚህ የውጭ ዓለም ጣልቃ ገብነት እነዚህን እየተካረሩ ያሉ ሁኔታዎችን ይበልጥ ያ ያካርራል እንጂ አሁን በተያዘው አካሄድ ማለት ነው ወደ ኋላና ወደ ለሰለሰ ሁኔታ ይመልሰዋል ብዬ አላስብም። ለዚህ ነው ቅድም ያልኩት ረጋ ባለ መንፈስ በሀገራችን ውስጥ እርቅ እንዴት እናመጣ እንችላለን፣ ነገሮች ሳይካረሩ ወደ መፍትሄ ፍለጋ ሁሉንም ክፍሎች እንዴት እናመጣ እንችላለን የሚለው ነገር የኢትዮጵያን ህዝብ አጠቃላይ ብሶት አለብኝ የሚለውን ህብረተሰብ በሙሉ ማለት ነው ከፍትህ ጋር ተያይዞ እንዴት ወደ አንድ መድረክ ልናመጣ እንችላለን፣ እንዴት ረዥም በሆነ የቅራኔ አፈታት ወደ አንድነት ሊመጣ ይችላል የሚለውን የመፍትሄ ሀሳብ ሊሆን የሚችሉ መንገዶችን መፈለግ ምዕራቡ ሀገር ቢጫወት ለኢትዮጵያም ለአካባቢውም በአጠቃላይ ታላቅ ውለታ ይውላል ብዬ አስባለሁ። ነገሮች ከማካረብ እጅግ የፈጠኑና ምናልባትም የባሰ ቀውስ ሊያመጡ የሚችሉ ነገሮች ከመግባት በተረጋጋ መንፈስ ጠቃላይ የሆነ ፕላን አውጥቶ የሀገሪቱ ችግር በመግባባት ሊፈታ የሚችልበትን አስቸኳይ የሆነውን የሰብአዊ መብትና የማረጋጋት ሁኔታዎች ደግሞ ጎን ለጎን ሊካሄድ የሚችልበት ሁኔታ መፈለግ ያስፈልጋል። ስለዚህ ኢትዮጵያን ማገዝ በዚህ አይነት መልክ ነው ብዬ አስባለሁ። ነገር በማካረር ሳይሆን ሁኔታዎችን አረጋግቶ የተሻለ መፍትሄ ሊመጣ የሚችልበትን ሁኔታ መፈለግ እና ምዕራቡ ሀገር ዶነር ካንትሪስ የሚሏቸው በአጠቃላይ እርዳታ ሰጭ ሀገሮች በዚህ በኩል ትልቅ እርዳታ ሊያደርጉ ይችላሉ ብዬ አስባለሁ። የኢትዮጵያ ፖለቲካ ድርጅቶችም ከፍተኛ ሚና ሊጫወቱ ይገባል። ለውጭ ሀገር የሚተው አይደለም። በሀገሪቱ ውስጥ ያለው አደጋ ለሁሉም አደጋ በአደጋ ነው። ስለዚህ ይህን ሁኔታ ሊፈቱ የሚችሉበት አስቸኳይ መንግስትና ተቃዋሚዎችን ተሰብስበው እንዴት ብናደርግ ይሻላል፣ ምን ብደረግ ይሻላል፣ ይህን ሁኔታ የባሰ ቀውስ ሳይመጣ ወደ ተሻለ ነገር ልናልፍ የምንችልበት መንገድ ምንድን ነው የሚለውን መምከርና ወደ መፍትሄ ሊሄዱ የሚችሉበት ሁኔታ ማመቻቸት ብሔራዊ ግዴታቸው ነው ብዬ አስባለሁ። መልካም፣ በሰፊው ተወያይተናል። ለማነጋገር ለማወያየት በሩ ክፍት ይመስላል ከዚያም የተሻለ ነገር የለም ነው ያሉት። ምናልባት ብዙዎች የሚስማሙበት ይመስለኛል። አቶ አክሊሉ ወንዳፈረው የኢትዮጵያ ፖለቲካ ሰኞች አንድነት ኮሚቴ ሰብሳቢ፣ ለጊዜው አመሰግናለሁ። በሌላ መሰል ውይይት መልሼ እንደማገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ስጠልኝ። እኔም አመሰግናለሁ። ደህና ው በዚያ ሰሞን ነው የሚናኛው አየር ሁሉ እርሱን እርሱን የሚል በመሰለበት ታሪክ ለገጠሙን ፈተናዎች እንደ አንዳች መላ አመላካች የተመሰለበት ባህልና ወግ ልማድ፣ ስለ ቀደመው ትውልድ፣ ስለ አያት ቅድመ አያቶቻችን የሕይወት ዘይቤ፣ ስለ ፈተናና ተሞክሮቻቸው፣ በጥቅሉም ስለ ማንነታቸው፣ ስለ ተረከብነው ውርስና ቅርስ ምንነት እንድንማር እንድናጠናና በቅጡም እንድንረዳ ዕድል መስጠቱ እሙን ነው በዛሬው ሕይወታችን የሚበጀውን መቅሰም በተራችንም ለተከታዮቻችን የተሻለች ዓለም ለማስረከም የመጣር ስጦታም ኃላፊነት ነውና አሁን ቀደም ብዬ ወደ አስተዋወቅኳቸው እንግዶቻችን ልወሰዳችሁ። የእድሜያቸውን አብላጫ ጊዜ አገሬ ከሚለዋት ምድር ርቀው ይልቁንም ባዕድ የሚባለውን ዓለም አገራቸው አድርገው ቢኖሩም የባህልና የታሪክ ቅርሶቻቸው በሕይወታቸው ልዩ ስፍራ መያዛቸው ብቻ ሳይሆን ከማንነታቸው ጋር አንዳች ልዩ ቁርኝት የፈጠሩ መሆኑን ከወዲሁም መረዳት አያዳግትም። ሦስት የማኅበረሰብ መሪዎች ናቸው። አራተኛው የተወለደና ያደገው በዚሁ በዩናይት ስቴትስ ቢሆንም እሱም በምርጫ በወላጆቹ ሳቢያ የነርሱ ከሆነችው አገር ጋር የተለየ ቁርኝት የፈጠረ ይመስላል። በሁለቱ አገሮቻቸው ኢትዮጵያና አሜሪካ የተዘከሩ ሁለት ታላላቅ የታሪክ ወሮችን ተንተርሰን ስለሚመሯቸውና ስለሚሳተፉባቸው የዳያስፖራ ማህበሮች እንዲነግሩን ለምጥን የራዲዮ መጽሔት ወግ አብዝናቸዋል። ታሪክን በተለየ ፍቅር ማጥናት ዘቢያቸው ያደረጉ አንድ የህክምና ባለሙያም ስለ ቀደመ ዘመን ታሪክ የዛሬ ፋይዳ varsa a Ogunan. ተቋቋመ ስድስት ዓመት ሆኖታል። አብሮን የሚሰሩ የተለያዩ ድርጅቶች አሉ። በግን በአንጋፋ ደረጃ ኢትዮጵያን አድቨኬሲ ኔትወርክ የሚባለው እሱም ከተቋቋመ ስድስት ዓመት የሆነ ከውሃዮ ዶክተር አሪያ የሚመራ ነው። አብረን ለስድስት ዓመት ሰርተናል። አሁንም እየሰራን ነው። እኛ ትኩረት ሰጠን የምንንቀሳቀስበት ጉዳይ ኢትዮጵያን በአጠቃላይ ሊጠቅማት የሚችል የኢትዮጵያን ኢንትረስት ይወክልና እንዲሁም ደግሞ የሰብአዊ መብቶችንም ጉዳይ አልፎ ተርፎ ደግሞ በህብረተሰባችን ውጭ የወጣን የዲያስፖራ ኢትዮጵያ የሚባለውን አካል በዚህ በምንኖርበት ሀገር ውስጥ የፖለቲካ ተሳታፊ እንድንሆን ማለትም ኮንስቲትዋንት ስሪክ እንቅስቃሴ ጥቅም አለው የፖለቲካ ካፒታል አለው እና በኢትዮጵያ ወዳጆችዋንም አጋሮችዋንም ለማግኘት የሚችለን እኛ ኢትዮጵያኖች ተሳትፎ ስናደርግ መምረጥ እና ማስመረጥ ስንችል ነው። እና ይህንን በተለይ ለኢትዮጵያኖች ስድስት ዓመት ሙሉ በየተለያዩ እስቴቶች ግፊት ስናደርግበት የቆየ ነው። አሁን ደግሞ በዚህ በህዳሴው ግድብና ኢትዮጵያ አሁን ባለችበት በአጠቃላይ ባለው አሁን በዚህ ወቅት ያለው ችግር ውስጥ በዓለም ደረጃ የተነሳባት ግፊት እና ማዕቀብ እሱን እናስወግድበት የምናክልበትን ነገር ከብዙ ሲቪክ ድርጅቶች ጋር አንድ ላይ እየሰራ መልካም፣ አመሰግናለሁ። ዲያቆን ዮሴፍ አብራችሁ በተሰባሰባችኋቸው ድርጅቶች ምንድን ነው የሰራችሁት? በዚህ መትሀን ስተኛ ያጠር መታሰቢያ። አዎ፣ ቀደም ሲል ድርጅታችን እንደ ተመሰረተ በተለይ የእሬቻ አርኪት ከመጣ በኋላ በብዙዎቻችሁ በሚታወቀው መጀመሪያው የአፍሪካ ሬዞሉሽን ኮንግሬስ ውስጥ የጸደቀው ኤች አር መቶ ሀያ ስምንት የሚባለውን እሱን በቀደምተኝነት የሰራነው እኛ ነበርን። አሁንም በኮንግሬስ የሚወጡም ሬዞሉሽኖች በረቂቅ ደረጃ ላይ ያሉ አሁን አሉ። እነሱንም አመንድ ለማድረግ እየተሯሯጥን ነው። እንዲሁም በሰኔት አሁን በቅርቡ የአድዋን ክብረ በዓልን በሚመለከት አድዋ እንደ ታሪክ እንደ ትዝታ ሆኖ ብቻ እንዳይቀር ህያው የሆነ ለኢትዮጵያኖች በጥንትም አሁንም ወደፊትም ሊመራን ሊያስተባብረን የሚችል ህያው ወቅት ነበረ እና ይህንን ለማያያዝ እና በዚህ በአሁኑ ባለንበት ወቅት በተለይ በኢትዮጵያን በዓለም አቀፍ በኩል የሚደረገውን ግፊት ያን ጊዜም የዛሬ መቶ ሀያ አምስት ዓመትም ነበረ የዛሬ ሰማንያ አምስት ዓመትም በመሰኖሪ ጊዜም ነበረ እና ይሄ ሁልጊዜ ኢትዮጵያ ያላት እጣ በመሆኑ ሊያደናት ደግሞ የእግዚአብሔር መልካም ፈቃድ እና የህዝቦቿ አንድነት መሆኑ ስለዚህ በአሁን ሰዓት አድዋን መኖር ከፈለግን በማስታወስ ብቻ ሳይሆን አሁን ባለን በጠላቶቿን ማሰላለፍ እኛም ደግሞ ያንን ኢትዮጵያን ያዳናትን ትልቁን ምስጢር አባቶቻችን ያደረጉትን ያን ጊዜም ክራኔ ሳይኖራ ቀርቶ አይደለም ከኢትዮጵያ በላይ አይበልጥብንም ብለው ነው እና አሁንም እኛ እንደዚያ አይነቱን አንድነት የምናደርግበትን ለማያያዝ ሞክረን በዛ መንገድ ሰለብሬት ብቻ ሳይሆን ኃላፊነታችን እንድንወጣ በዛውም ማስገንዘቢያ አድርገነዋል። ዲያቆን ዮሴፍ ተፈሪ አመሰግናለሁ። ሰላም ለተሰጠኝ እድል አመሰግናለሁኝ። ነቢያት አክሉ ደምስ ይባላለሁ። ሞክለው ድርጅት በዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተሰኘውን ድርጅት ነው። በዚህ ድርጅት ውስጥ በምክትል ሰብሳቢነት እሰራለሁኝ። በእርግጥ እኔ በተለያዩ ድርጅቶች ውስጥ ተሳትፎ ባደርግም በዛሬው እለት የሚወክለው ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ በእንግሊዝኛ ግሎባል አላያንስ ፎር ጃስቲስ የኢትዮጵያን ኳዝ የተሰኘውን ድርጅት ነው። ቅርብ ጊዜ ነው ምክትል ሰብሳቢ ሆኜ የተሾምኩት። ካልተሳሳትኩ በሁለት ሺ አምስት ዓመተ ምህረት የተቋቋመ ነው በአቶ ኪዳኔ አለማየሁ አማካኝነት ማለት ነው። የምንታገለው ለኢትዮጵያና ለኢትዮጵያውያን ህዝብ ፍትህ ነው። በፋሽስት ጣሊያን ጊዜ ጣሊያኖች በወገኖቻችን ላይ ባደረሱት ከባድ የጦር ወንጀል ምክንያት ኢትዮጵያ ተገቢው የሚገባትን ካሳ አላገኘችም የሚለውን አቋም በመያዝ አንደኛ ቫቲካን ፋሽትን በግፋ ስለነበረ ተባባሪ ስለነበረች በጦርነቱ ሂደት ውስጥ ቫቲካን እስከዛሬ ድረስ ይቅርታ ስላልጠየቀች ይቅርታ እንድትጠይቅ በተባበሩት ዓለም መንግስታት ውስጥ ደግሞ ኢትዮጵያውያን ላይ ተፈጸመው ጣሊያኖች የፈጸሙት ጄነሳይድ እንደሚታወቀው የካቲት አስራ ሁለትን በየአመቱ ይዘከራል። ግራዚያኒ በሶስት ቀን ውስጥ ከሰላሳ ሺህ በላይ ሰዎችን ገሏል። በአጠቃላይ ደግሞ በሁለተኛው ጦርነት በፈረንጅ አቆጣጠር ከአስራ ዘጠኝ ሰላሳ አምስት ጀምሮ እስከ አስራ ዘጠኝ አርባ አንድ ዓመተ ምህረት ከአንድ ሚሊዮን በላይ ኢትዮጵያውያኖች ሞተዋል በፋሺስት ጣሊያኖች። ከአምስት መቶ ሺህ በላይ ቤቶች ፈርሰዋል፣ ተቃጥለዋል። ከሁለት ሺህ በላይ ቤተ ክርስቲያኖችም እንደዚሁ ወድመዋል እና ወደ አስራ አራት ሚሊዮን የሚሆኑ ደግሞ ከብቶች እንደዚሁ አልቀዋል እና መዓት ደግሞ ባህላዊ እና ታሪካዊ ቅርሶቻችን ተወስደው በቫቲካን ለትኝት እስከዛሬ ድረስ ይቀርባሉ እና የተወሰዱት ባህላዊ ቅርሶቻችን ወደ ሀገራችን እንዲመለሱ ቫቲካኖች ይቅርታ እንዲጠይቁ የተባበሩት ዓለም መንግስታት ደግሞ ኢትዮጵያን ላይ የደረሰውን ጀኖሳይድ ለደረሰው ጀኖሳይድ እውቅና እንዲሰጡና በታሪክ መዛግብታቸው ውስጥ ያንን እንዲያካትቱ ለማድረግና ኢጣሊያኖች ደግሞ ለኢትዮጵያና ለኢትዮጵያውያን የሚገባንን ካሳ እንዲከፍሉ ለማድረግ ነው እንግዲህ ይሄ ድርጅት የተቋቋመው። ኦንላይን ፕቲሽን አለን። እንግዲህ ወደ መቶ ሺህ ገደማ ለማድረስ ነው ጥረት እያደረግን ያለ ነው። ባለፈው ሁለት ሳምንት አክቹዋሊ ሁለት የተለያዩ ኢቨንቶች ነበሩን። አንደኛው ጣሊያን ሀገር ባሉ ወዳጆቻችን ግብዣ ተደርጎልን ይህንን ጉዳይ ለማስረዳት ማለት ነው። ከሀገር ቤትም አቶ ዳንኤል መስፍን ስለ ሺህ አርበኞች ማህበረ ወክለው እሳቸው ንግግር አድርገው ነበረ። ከኛ ጋራ አብሮ በአንድነት የመስራት ሀሳብና ፍላጎት እንዳላቸው ገልጸውልን ነበረ። ከአድዋ ድል ጋር ደግሞ አስታከን ባለፈው ሳምንት ታዋቂ ተናጋሪዎችን ጋብዘን አንዱ ዶክተር አበበ ሀረግ ወይም ናቸው፣ እዚህ ላይ ይገኛሉ። እሳቸውም ከኢትዮጵያ ታሪኩን በተመለከተ ሰፋ ያለ ዘርዘር ያለ ታሪካዊ ትንተና ሰጥተው ነበረ። ዶክተር ብሩክ ሀይሉ በሻ ምን አይነት ዲፕሎማሲያዊ ግንኙነት መዘርጋት እንዳለብን አስረድተው ነበረ። አቶ ኪዳን ያለማየው ደግሞ ድርጅታችንን ወክለው ተገኝቶ ነበረ። አቡኑ ፊሊጶስም እንደዚሁ መክፈቻ ጸሎትና ንግግር አድርገውልን ነበረ። ከጣሊያን ሀገር ደግሞ አቶ ሰፎኒያስ ካሳሁን ኢትዮጵያዊ ናቸው፣ ነገር ግን ወጣት ኢትዮጵያዊ ናቸው። ጣሊያን ሀገር በመንግስት የሕዝብ ተወካይ ሆነው ይሰራሉ ጣሊያን ሀገር እና ለዚህም እኛ ለምናቀነቅነው የፍትሕ ጥያቄ ደጋፊ ነው እና በጣሊያን ከጣሊያን ሀገር መንግስት ጋር በምናደርጋቸው ንግግሮች እና ግንኙነቶች ዲፕሎማሲያዊ ግንኙነቶች እገዛ እንደሚያደርጉልን ቃል ገብተውልን ነበረ። በዚህ መልኩ ነው እንግዲህ የአድዋን ድል ያከበርነው። ለሀገራችን ነፃነትና አንድነት መስዋዕት የሆኑትን በሙሉ በአድዋን በሁለቱም ጊዜ በመጨረሻው ጣሊያኖችን ብናሸንፍም በአሸናፊነት ውስጥ ብዙ የሚከፈል መስዋዕት ስላለ የሞቱትንም በመዘከር በማስታወስና ለኢትዮጵያና ለኢትዮጵያ ህዝብ ፍትህ በመቆም እስከ መጨረሻው የምንታገል መሆናችንን በዚሁም አጋጣሚ ለማስረዳት ፈልጋለሁ። ልትል አመሰግናለሁ። እ ጋቤ ስትልኝ አመሰግናለሁ። ስሜ ተስፋዬ አንበርብር የኢትዮጵያ ውድስና ቅርስ ማህበር ሰሜን አሜሪካ የወቅቱ ፕሬዚዳንት ነ። ይህን ድምፅ ለምትሰሙ ኢትዮጵያውያን በሙሉ የኢትዮጵያ ውድስና ቅርስ ማህበር በሰሜን አሜሪካ ከተቋቋመ አስራ አንድ አመታት ሆኖታል። አላማችን የቀደሙ አባቶቻችንና እናቶቻችን ያወረሱንን ታሪክ ትውፊትና ቅርስ እንዲጠበቅና ለተተኪው ትውልድ እንዲተላለፍ ማድረግ፣ ተተኪው ትውልድ በሀገራችን ባህልና ወግ ስነምግባር እንዲታነጽ ማድረግ ነው። ተተኪው ትውልድ በምንበት ጊዜ ኢትዮጵያውያን በተለያየ ሀገር እንኖራለን። በሰሜን አሜሪካ በዩናይትድ ስቴትስ እና በካናዳ የሚኖሩት ላይ ነው እኛ የምናተኩረው። ወደፊት በአውሮፓን በሌላም አስፋፍት ለመስራት እቅድ አለን እና እዚህ በውጭ ዓለም ተወልደው የሚያድጉት ልጆች ማንነታቸውን እንዲያውቁ የእናት አባቶቻቸውን አገር፣ ቋንቋቸውን፣ ባህላቸውን፣ ልምዳቸውን፣ ትውፊታቸውን እንዲያውቁና በዛ እንዲኮሩበት ሀገር ያላቸው እና ምንጫቸው የሚታወቅ ዜጎች እንደሆኑ ተምራለን እዚህ ሀገር ከተለያየ ቦታ ከመጡ ስደተኞች የሚኖሩበት አገር ናት እና እያንዳንዱ እዚህ ሀገር ያለ ሰው ከየት እንደመጣ ያውቃል። በላስትኒሙ ከጀርመን ነው፣ ከኖርዌይ ነው፣ ከራሺያ ነው፣ ከዩክሬን ነው እያለ ያውቃል እና ኢትዮጵያውያንም እንደዛው ማንነት ያላቸው አገር ኢትዮጵያ የምትባል ታላቅ ሀገር ነባር ጥንት ሀገር የመጡ እንዲያኮራቸው እና በለት በለት ኑሯቸውም የአይኩራት መንፈስ በነሱ ላይ እንዲሰርቅ እናስተምራለን፣ እንሰራለን፣ እናጠናክራለን። በየአመቱ ከኢትዮጵያ ግንባር ቀደምና አንጸባራቂና ትልቅ ቦታ የሚሰጠው የአድዋን ድል ታሪክ ተመራማሪዎችን ምሁራኖችንና ታዋቂ ግለሰቦችን እየጠራን ውይይት እንዲደረግና ለህዝቡም ትምህርት እንዲሰጥ እናደርጋለን። በዚህም መሰረት ከዛሬ ድረስ ባደረግናቸው የአድዋ ዝግጅቶች ውስጥ አምባሳደር ዘውዴ ረታ፣ ፕሮፌሰር ሀይሌ ላሬቦ፣ አለቃ አለም ማጉያ፣ አምባሳደር ኑሩ ዘለቀ ፕሮፌሰር ፍቅላይ ሶለሳ፣ ዶክተር አበራ ሞላ፣ ሚስተር ጄፍ ፒርስ እንዲሁም ደግሞ ፕሮፌሰር ሬመን ጆናስ የሚባሉ አሜሪካዊ ዘ ባትል ኦፍ አድዋ አፍሪካን ቪክትሪ ኢን ዘ ኤጅ ኦፍ ኢምፓየር የሚል የጻፉ መምህር ታየ ቦጋለ፣ ዶክተር ዳኛቸው አሰፋን በአድዋ ዝግጅት እዚህ ና አምጥተን ዝግጅት ላይ ተገኝተው በአድዋ ለውይይት እንዲደረግ አድርገናል። ከዛም አልፎ ታዋቂ የሆኑ ኢትዮጵያውያንን ብዙ አቡነ መልከ ጸዲቅን፣ የዞን ዘጠኝ ጋዜጠኞችን፣ ወይዘሪ ስቱ ከሚደቅሳ እውቅና ሰብተናል። ለማህበረሰቡ ለአገር አስተዋጽኦ ያበረከቱ መስዋዕት የተከፈሉ እውቅናና ክብር ይገባቸዋል የምንላቸውን ያንን አድርገናል። ዘንድሮ እንደተለመደው በአዳራሽ ውስጥ እንግዶችን ጋብዘን ተናጋሪዎችን አቅርበን የተለያዩ ትይኝቶችን ለማድረግ በኮሮና ወረርሽ ምክንያት ስላልቻለን አገር ቤት ኢትዮጵያ ውስጥ ካሉ ታዋቂ ሰዎች አንዱም ብዙ አሁን ከኛ በዊት የሚገኝ ዶክተር አበበ ሀረግን በዛ ላይ ተገኝተውልናል። እሳቸውን በጣም ጠቃሚ የሆነ የአድዋን መልእክት አስተላልፈውልናል። ሌሎቹም የታወቁ ታሪክ ምሁራኖችን፣ ግለሰቦችን፣ ዜጎችን፣ ወጣቶችን ኢትዮጵያ ውስጥ ያሉም በውጭ ዓለም ያሉትን አካተን አዲስ አድርገን ያንን በመረጃ ቴሌቪዥን የዘንድሮው የክብር እንግዳችን ልውል ዶክተር አስፋ ወሰን አስራተ ካሳ ናቸው። ይሄን ይመስላል ዘንድሮ ያዘጋጅ ነው። እኔም እንደዚሁ በጣም በጣም ነው የማመሰግነው ይህን አይነት ዕድል ስለተሰጠኝ። ታምራት መድህን ይባላለሁ። በሊትል ኢትዮጵያ ስር በዋሽንግተን ዲሲ አካባቢ ነው የምንቀሳቀሰው። ብዙዎች የቀረቡት በጣም ወጣቶች መሆን አለባቸው። ብዙ በጣም ኢንትረስቲንግ ደስ ደስ የሚል ነገር ነው የሚናገሩት። ኮንግራጁሌሽን ስላቸው እፈልጋለሁ። ባለፉት አርባ አመት በላይ አድቮካሲ ነው ስሰራ የነበረው በመጀመሪያ በኢትዮጵያን ኮሚቲ ኦን ኢሚግሬሽን እዚህ ሀገር ኢሚግራንቱን ሆኖ የመጡትን ኢትዮጵያኖች በሙሉ ግሪን ካርድ የሚያገኙበት ሎቢ በማድረግ አድቮኬት በማድረግ ነበር ስሰራ የነበረው። ከዚህ ዓለም በሞት የተለየ ዶክተር ኃይሉ ፉላስ ነበር፣ በዛን ጊዜ ቸርማኖ ኮሚቴ እኔ አድቮኬሲ ኮንግሬስ አካባቢ ኢንፎርሜሽን ከየስቴቱ በሚሰበሰቡት ሌሎች ኢትዮጵያኖች ድርጅቶች ጋር ናይንቲን ኤቲ ሲክስ ላይ ያው በሬገን ኤማንሲፔሽን ግሪን ካርዶቹ እንዳገኙ ይደረል። ከዛ በኋላ ደግሞ ኢትዮጵያን አሜሪካን ኮንስቲቴንሲ የሚባል ተቋቁሞ እዚህ ሀገር ያለውን ፓርቲሲፔሽን ለማድረግ ነው። እሱ ሁለት ሶስት ዓመት ከሰራም በኋላ ኢትዮጵያ ኮንስቲቴንሲ ፋውንዴሽን የሚባል ተቋቁሞ ቱ ታውዘንድ ፎር ላይ የኢትዮጵያና የአሜሪካን አንድ መቶኛ አመት ግንኙነት የሚያሳይ ትልቅ የአራት ቀን ኮንፈረንስ ነበር። እሱን በማያያዝ በዛው ዓመት እዛ ላይ ቀርቦ የነበሩት ፕሮግራሞች፣ ሰው ያሳየው ደስታ የኢትዮጵያን ታሪክ በተለይ በአፍሪካን አሜሪካኖች ላይ የሚደረገውን በመመልከት ዋሽንግተን ዲሲ ውስጥ የኢትዮጵያ ስም ያለበት መንገድ ተሰየም በማለት ቱ ታውዘንድ ፎር ላይ ፒቲሽን ከወጣ በኋላ አንዳንድ ቅሬታዎች ተነበሩ፣ ከአፍሪካን አሜሪካኖች ጋር እንዴት ነው አፍሪካን አሜሪካኖች ከኛ ጋር ሊቀራርቡ የሚችሉት በወንድምና በእህትነት በሚለው መሰረት አንዳንድ ፕሮግራሞች ጀምረን በዚህ የአበባ ማስቀመጥ ስነ ስርዓት ላይ በየአመቱ የተወሰኑ ታሪካዊ ስራ የሰሩ በማቅረብ ላለፉት አስራ ስድስት አመታት አንዳንድ ስረ ስራ ላይ ነው እንግዲህ ኮንሰንትሬት የምናደርገው ዶክተር መስመር ላይ ያለ እሱም አንዱ ኦነር ከሆነው እሱ ነው። አንደኛ አድዋን የምናስታውቀው ምሳሌ በዚህ አመት ፌብርዋሪ ሀያ ስምንት ላይ እንዳደረግነው ፌብርዋሪ የብላክ ሂስትሪ ማንዝ ነው። አንደኛ ሁለተኛ ደግሞ ቅድም ወንድማችን እንደገለጸው የካይታ አስራ ሁለት ሰላሳ ሺህ ሰዎች ቦታ እየተገደሉበት ነው። ሶስተኛ ደግሞ የአጼ ምኒልክ ጦርነት ያሸነፉበት ስለሆነ እሱን በማያያዝ የአበባ ማስቀመጥ ስነስርዓት የአፍሪካን አሜሪካን ግላስ የስትሪመንዝ ሊደርሽፕ ኦርጋኒዜሽን መሪ የሆነውን ሚስተር ጄፍ ባንክስ የሚባል አበባ እንዲያስቀምጥ አድርገናል። እኛ በአጭሩ የምናደርጋቸው ፕሮግራሞች እንዴት አድርገን ነው የሚቀጥለው ጄኔሬሽን ከዚህ ከአፍሪካን አሜሪካኖች ጋር ከሌሎችም ጋር አብሮ ተቀራርቦ ሊሰራበትና ሊግባባ የሚችልበት አሜሪካኖቹም ሁሉም ደግሞ አድዋን የራሳችን ነው ብለው እንዲያከብሩትና ሊደሰቱበት ለማድረግ ነው። በተጨማሪ ከአምስት አመት በፊት ለአርባ ሰባት ሺህ ፓብሊክ ስኩል ተማሪዎች የኢትዮጵያን ታሪክ እንዲያውቁና እንዲማሩ አድርገን ከዚያ በመቀጠል ደግሞ አዲስ አበባና ዋሽንግተን ዲሲ ከሁለት ሺህ አስራ ሶስት አመተ ምህረት ጀምሮ እህትማማች ከተሞች ናቸው። እንደገና የዛሬ አመት ተኩል ላይ የዋሽንግተን ሜየር አዲስ አበባ ሄዳ ታድሶ እሱ በታደሰበት መሰረት አሁን በዲሰምበር ዋን ላይ ከዚህ በፊት ቀርቦ የነበረው ሁለቱን ሀገሮች ሊያገናኝ ይችላል ተብሎ የሚባለውን መንገድ ጌትል ኢትዮጵያ እንዲሆን ተደርጓል። ስለዚህ በይበልጥ እኛ የምናደርገው ምንድን ነው? እንዴት አድርገን ነው ልናቀራርብ የምንችለው? አፍሪካን አሜሪካኖችም ኢትዮጵያኖች እንዴት ሊቀራርቡ የሚችሉበትን የሚያደርጉ ታሪካዊ የሆኑ ነገሮችን ማቅረብና ማዘጋጀት ነው። ይህን በማድረግ አንደኛ ፓን አፍሪካን ቪክቶሪ ኦፍ አድዋ እና ሚያዝያ ሃያ ሰባት ለፓን አፍሪካን ሆሊዴይ ሰለብሬሽን ኦፍ ኳዋንዛ እና ገና የሚሉ ፕሮግራሞች አሉ። እንደዚህ እንደዚህ አይነቱ ፕሮግራሞች ናቸው የምናደርጋቸው። አመሰግናለሁ፣ እንደገና አቶ አሉላ መልካም። ወደ ዶክተር አበበለፍ ዶክተር አበበ እርስዎ ለታሪክ ባለት የተለየ ፍቅር፣ ከሙያ ውጭ ቀደም እየጠቀስ እንዳደረግኩት በግሎ በሚያደርጓቸው ጥናቶችና ክትትል ይታወቃሉ። በቅርቡም ከአድዋ ድል ጀርባ የተሰኘ የአድዋን ስረመሰረት ታሪክና ቅድመ ሁኔታዎች የሚመለከት ጥናታዊ ዘጋቢ ፊልም ከቅርስ ጥናትና ጥበቃ ባለስልጣን ምክትል ዋና ዲሬክተሩ ከረዳት ፕሮፌሰር አበባው አያሌው ጋር በመሆን ሰርታችኋል። ዶክተር አበበ በኢትዮጵያ ዛሬ ያለውን ሁኔታ ተንተርሶ በተለያዩ ጉዳዮች ላይ እንደሚታየው ሁሉ በኢትዮጵያ ታሪክና እሴቶችም ላይ በእጅጉ በዓለም የተወደሰውን ይህን የተለየ አክብሮት፣ የተለየ ቦታ የተሰጠውን የአድዋን ድል ጨምሮ ልዩነቶችና ውዝግቦች መታየታቸው አልቀረም። ቢያንስ ቢያንስ እንዲህ የጋራ በሆነ ታሪካዊ ሴት ላይ እንደምን የጋራ መግባባት መፍጠር ይቻል ይሆን? የሁሉም ኢትዮጵያዊ ታሪክ ነውና እንደምንስ የሁሉም መሆን ይችል ይሆን? ለመሆኑ እንዲህ ላለው ውዝግብስ እርስዎ እስከተረዱ ድረስ መንስኤው ምን ይሆን? በጣም አመሰግናለሁ። እንግዲህ የአድዋን አከባበር በተመለከተ ባለፉት ሰባት ስምንት ዓመታት በኢትዮጵያ ውስጥ እውቅና እንዲኖረው መንቀሳቀስ ጀምሬ ነበር። ይኸውም እንዴት ነው በተለይ ወጣቶች ጉዞ አድዋ የሚባለው ግሩፕ ከአዲስ አበባ ጀምሮ አንድ ሺ ኪሎ ሜትር በላይ በእግራቸው ሄደው አድዋ ልክ በዛች በቀኗ የሚያከብሩትን ልጆች በመደገፍ ነው የተጀመረው እና በዚያን ዘመን ያው የነበረው መንግሥት ስለ አድዋ ጦርነት የራሱ ትርክት ነበረው። በጣም እንዲከበርም አይፈልግም ነበር እና በዚያ ደረጃ ምንድነው? በህዝብ ውስጥ በተለይ በወጣቱ ልብ ውስጥ ምን ማሳደር አለብን በሚለው ነገር ላይ ነው ስሰራ አይኖርኩት። እና የእነዚህ ልጆች ይኸው እስከ ዛሬ አሁን ስምንተኛውን ሙከራ አድርገዋል። ሰባቱን በደንብ እስከ አድዋ ድረስ ሄደዋል። አሁን በጦርነቱ ምክንያት ሊደርሱ አልቻሉም። እና ወጣቱን ማስተማር ወጣቱ ታሪኩን እንዲያውቅ፣ የአድዋን ታሪክ እንዲያውቅ፣ ሌላ ሌላውን ነገር እንዲያውቅ እና እንዲገነዘብ ሰራ ነው ብዙ የቆየሁት። አሁን ኢትዮጵያ ላይ የምንመለከተው ሁሉ አሁን የተዘረጉት አስተያየቶች ትክክል ናቸው። ምክንያቱም ባለፉት ሀምሳ አመታት ልንችላለን የኢትዮጵያን ታሪክ መሞገት ተጀምሯል። የተለያዩ ትርክቶች፣ የሶሻሊስት ትርክት፣ የኤትኒክ ትርክት እስካሁን ድረስ ከሀገራችን አልጠፋም። ምክንያቱም አሁንም ሀገሪቷ የምትተዳደረው በዚያው ኤትኒክ ቤዝድ በሆነ ፌዴራሊዝም ስለሆነ ያ ተጽዕኖ የማያደርግበት ምንም አይነት የመንግስት እንቅስቃሴ የለም። ነገር ግን ይሄንን ደግሞ ስንል ባለፉት ዘመናት ያልታየ በጎላ መንገድ እንዳውም አሁንም ቢሆን የትርክቱ ባይጠፋ በሀገር ደረጃ የአድዋ በዓል እንዲከበር ተብሎ በየክልሉ ተክ የተከበረበት አመት ነው። ሌላው ደግሞ ነገር ምንድን ነው? በመንግስት ደረጃ ያለውን በተለያየ ነገር ልን ሂስ ልናቀርብበት እንችላለን። ነገር ግን በህዝቡ በኩል ያለው ነገር ምንድን ነው? ለእኔ ትልቅ ነው ብዬ የማየው ምንድን ነው? የወጣቱ ለዚህ በዓል ያለፈው አሉት ማዕት ነው የወጣው። እንግዲህ በብዙ መቶ ሺ የተቆጠረ ነው። አሁንም እንደዛ ነው። ከዛ የበለጠ ነው። እና ወጣቱ እንዴት ነው ይሄንን በዓል የሚያከብር የነበረው? የአበኞች ልብስ ለብሶ፣ የአፄ ምኒልክን ስዕል አድርጎ ደረቱ ላይ ቲሸርት አሰርቶ፣ እሳቸውን የሚመሳሰሉ ሰዎች በፈረስ እየጋለቡ እቴጌን የሚመስሉ ሰዎች አብሮ ሴቶች ልጆች እየተካፈሉበት እና በህዝብ ልብ ላይ እየተጻፈ ነው። ምንም መንግስት ያፈጠረውን ቢል ወጣቱ ህዝቡ ነገሩ እየገባው ነው ነው መጽሐፍት የተለያየ መጽሐፍት እየጻፉ የኢትዮጵያ ውስጥ አሁን አድዋን በተመለከተ ሚኒሊክን በተመለከተ እኒያው ባለፉት አስራ አምስት ቀናት በትንሹ አስራ ሁለት እስከ አስራ አምስት የሚሆኑ የቴሌቪዥን ፕሮግራሞች፣ የሬዲዮ ፕሮግራሞች፣ የዙም ፕሮግራሞች የተለያዩ ነገሮች ላይ ስለዚህ ለመወያየት በቅቻለሁ። ሌሎችም እንደዚህ ያደርጋሉ እና ሰፋ ያለ ከዚህ በፊት የማይታለቅ ትኩረት እየተሰጠው ነው እና እየተቀየረ ነው እና በእኛ ሳይሆን ራሱ ኦርጋኒክ በሆነ መንገድ ግፊት እየኖረ እየመጣ የሚያውቁ ህዝብ ቁጥር እየጨመረ ሲሄድ የህዝቡ ፍላጎት ምን እንደሆነ እየታወቀ ሲሄድ በመንግስት በኩልም ያንን ሬሲፕሮኬት ለማድረግ የሚሞክር ስሜት ይፈጠራል ብዬ ነው ማምነው። በተለይ አሁን ኢትዮጵያ ትልቅ ተስፋ ተደርጎ የሚጠበቀው ምንድን ነው? ከምርጫ በኋላ የሚባል ነገር አለ። ከምርጫ በኋላ ብዙ ለውጥ ይመጣል የሚባል ነገር አለ። እርግጠኛ አይደለም ምን አይነት ለውጥ ይመጣል እንደሚችል እርግጠኛ አሉ። ነገር ግን ተስፋ እናደርጋለን። ይህው ተስፋ ምንድን ነው? አሁን ይሄ ትርክታዊ የሆነው ነገር በሙሉ ታሪክን በክላስ ና በዘር የሚታይበት ሁኔታ ሊቀየር የሚችልበት ጊዜ ይመጣል ብዬ አምናለሁ፣ በመንግስት ብቻ ሳይሆን ብቻም በአሁን በህዝብ በኩል በህዝብ በኩል እያደገ ሲሄድ ስሜት ይሄ ተጽዕኖ እውነቱ እየመጣ ይሄዳል። ምክንያቱም ሀገራችን የተመለከት እንደሆነ የተሻሻሉ ነገሮች አሉ፣ ደግሞ የተበላሽ ነገሮች አሉ። ከተሻሻሉ ነገሮች አንዱ ይሄ የአድዋ ድል አከባበርና በመንግስትም ደረጃ ሰፋ ያለ ትኩረት መሰጠት፣ ያው ሁላችንም ላያስደስተን ይችላል። የነበረው ሁኔታም ተደስቻለሁ በዛ ለማለት አልችልም። ነገር ግን በህዝቡ በኩል የነበረው በጣም የሚያስደስትና አጥቃቢ ሁኔታ ነው እና ለወደፊቱ ተስፋም ቁረጥ የለብንም። ያድጋል። የተቀረው ሁሉ ይሄ የማያስደስትን ነገር ይነውንትን ይላል ይጠፋል። አሁን በዓሉ በሚከበርበት ጊዜ በብዙ መቶ ሺህ ነው ወጣት የወጣው እና ብዙም ይህን ያህል ችግርም አልነበረበትም በጸጥታ ኃይሎችም እንደሚባለው አይነት ከዛ ከበዓሉ ውጭ ደግሞ በጣም ብዙ ዝግጅቶች ነበሩ በአዷዋ ድልድይ ላይ ትልልቅ ትልልቅ ፈንትሮች ነበሩ፣ ፖስተሮች፣ የአጼ ምኒልክ የቴጌጣይቱ፣ የአርበኞቹ በየጠጅ ቤቱና በየስጋ ቤቱ ሲዘፈን የዋለው እና የተለየ ሙድ አለው። ውጭ ሆናችሁ ይሄ ላይታያችሁ ይችላል። ምን ያህል ለውጥ እንዳለ ያለፈው ዓመት ትልቅ ነው ብያቸዋለሁ። የዚህ ዓመት ደግሞ በጣም ትልቅ ነው። የሚቀጥለው ደግሞ የበለጠ ይሆናል ማስበው እና ራሱ በህዝቡ እንቅስቃሴ በህዝቡ ፍላጎት እያደገ የሚሄድ ነገር ነው እና ብዙም ተስፋ እንድንቁረጥ ለማለት ፈልጋለሁ። አመሰግናለሁ። ዶክተር አበበ ሐረገወይን ዲያቆን ዮሴፍ ተፈሪ፣ አቶ ነቢያት አክሊል ደምሴ፣ አቶ ታምራት ገብረመድኅን፣ አቶ ተስፋ አንበርብር፣ እንግዶች ሁላችሁንም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ ስትለ አድማጮች ወጋችን አላበቃም። ተከታዩን በሚቀጥለው ሳምንት ፕሮግራማችን እናቀርባለን። አሁን የአዲስ አበባው መስኮት ሊከፈት ነው። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ በመሬት ጉዳይ በተከታታይ በያዘው ዝግጅት ለምሽቱ ያሰናዳውን ቅንብር ይዞ ቀርቧል። ንጉሴ መስመሩ ያንተ ነው። መቀጠል ትችላለህ። አሉላ ለመስተንግዶህ አመሰግንሃለሁ። አድማጮቼንም ለፕሮግራሜ ተከታታይነታቸው የመሬት ወረራ እኮ አዲስ ነገር አይደለም። ከቅኝ አገዛዝ ታሪክ ጋር ተያይዞ የመጣ ነው። በእርግጥ ከዛ በፊት አልነበረም ይለናል የኢትዮጵያ ፕሬስ ድርጅት የካቲት መጽሔት ዋና አዘጋጅ የነበረው ጸጋዬ ኃይሉ። ተፈራ ታሪክን ታሪክ ጨዋታንም ጨዋታ ያነሰዋልና የፋሽስቱ ኢጣሊያ ጦር ከኢትዮጵያ ከተባረረ በኋላ ቹሊ የሚባል ኢጣሊያዊ ሀገር ውስጥ ቀርቶ ነበር ይባላል። ቹሊ በሀገሪቱ መሬት የተፈጥሮ ውበት ተመስጦ ዓይኑ ያየውን መሬት ሁሉ እያጠረ የኔ ነው ይል እንደነበር ደራሲ ከበደ ሚካኤል ሮሮ በተሰኘው መጽሐፋቸው ስንኝ ቋጥረውለት ለታሪክ መዘክርነት አብቅተውታል። እኛም ዛሬ ታዲያ ከወቅቱ የሀገራችን የመሬት ወረራ ጋር ታሪኩን አያይዘን ለማቅረብና ቹሊንም ለማስታወስ ወደን ሚያዝያ 27 የነጻነትና የድል ቀን በዓል የሚከበርበትን ጊዜ እየተቃረበ በመሆኑ ነው። ለመሆኑ የዘመናችን የከተማችን መሬት ወራሪዎች፣ የዘመናችን ቹሊዎች በዚህ ጉዳይ ላይ ምን ይሉ ይሆን? ጸጋይ ኃይሉ ተፈራ የቹሊን ታሪክ ያጫውተናል። የመሬት ይዞታ በዚህ በደሳቱ በነገስታቱ ዘመን በተለይ ጠብቆ የመጣው ከዘመነ ቅኝ አገዛዝ ወዲህ ነው እንጂ ዘመነ ቅኝ አገዛዝ ሳይመጣ በፊት አቶ ከበደ ሚካኤል በታሪክና ምሳሌ አንደኛ መጽሐፋቸው ላይ እንደገለጹት፣ ሮሮ በሚል ግጥም ላይ አንድ ቱሊ የሚባል ቃለል ተወላጅን ገጽ ባህር የፈጠው በጻፉት ግጥም ላይ

አሁንም ምን እንደው ነጻ ብትወጡ እንደገና ደሞ ተመልሰን እንመጣለን። ምክንያቱም እናንተ ተዘነቡት ናችሁ፣ አሰሩ መሬቱን አጠቀሙበትና እኛ ያናንተና ተሰን መጠቀም አለብን። እንግዲህ እንትስን አንዲት ተሰናግራት ቃል ነበረች እና ሀይለኛ እየሄደ ያስገብራል። የትም መሬት የሁሉና ባለቤት የላትም እና እኛ ገዛዝ መጥቶ አገር ድንበር መከለን ሰዓት እስከመጣ ድረስ ዝም ብሎ ገብር ብሎ ነጋሪቱን እየጎሰሙ ማስገበርና ግብር ማስከፈል እንጂ ግብር መቀበል እንጂ ድንበር ከልሎ ይሄ የኔ መሬት ነው ይሄ አንተ መሬት ነው ብሎ አፈር ወሰን ለይቶ አልነበረም እና የመሬት ቦታ የዚህ መልክ ከያዘውና እየተሰረረ ሄደው ፈቀኛ አገዛዝ ዘመንዶ መሆኑ ግንዛቤ የሚገባው ይመስለኛል። አመሰግናለሁ። አቶ ጸጋዬ ሀይሉ ተፈራ ሁለት ጊዜ በላን እዚህ ቤት ገብተን ፊትም በወረራ ኋላም ተመርተን፣ ብለው ብላቴን ጌታ ማኅተመ ሥላሴ ወልደ መስቀል ይህን ስንኝ መቋጠራቸውን በጨዋታ ጨዋታ ያጫወተኝ በስዕልና በድምፅ ሀብት የተካነው ሰዓሊ እሸት ጥሩነህ ነው። የዛሬ ፕሮግራሜን በዚሁ ላብቃ። የዛሬ 15 ቀን እንገናኝ። ንጉሴን ለዝግጅቱ አመሰግናለሁ። ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳይ ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን በዚሁ ልንቋጭ ነው። አሁን የቀረን የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ ሰዓት እስከ አራት ሰዓት በ22፣ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃል። ነገ ሰኞ ከምሽቱ ሰዓት ላይ በመደበኛው ስርጭታችን መልሰን እስከምን